በማረቆ ልዩ ወረዳ የታጣቂዎች ጥቃት ሁለት ሰዎች መገደላቸው ተገለጸ። በማዕከላዊ ኢትዮጵያ ክልል በማረቆ ልዩ ወረዳና በምስራቅ ጉራጌ ዞን መስቃን ወረዳ አዋሳኝ አካባቢ በታጣቂዎች በተፈጸመ እንደተፈጸመ በተገለጸ ጥቃት ሁለት ሰዎች ሲገደሉ አንድ ህፃን ልጅ መቁሰሉን ነዋሪዎችና ቤተሰቦቻቸው አስታውቋል። ማንነታቸው እንዲገለጽ ያልፈለጉ አንድ የወረዳው ከፍተኛ ባለስልጣንም በጥቃቱ ሁለት ሰዎች መገደላቸውን ለአሜሪካ ድምጽ አረጋግጠዋል። የሐዋሳው ዘጋቢያችን ዮናታን ዘብዴስ ተከታዩን አጠናቅሯል። በማዕከላዊ ኢትዮጵያ ክልል ምላሽ ካልሰጠው የማረቆ ልዩ ወረዳና የአዲሱ ምስራቅ ጉራጌ ዞን የዘጠኝ ቀበሌዎች የይገባኛል ጥያቄ ጋራ በተያያዘም በቀጠለው የታጣቂዎች ጥቃት ሁለት ሰዎች መገደላቸውና አንዱ ደግሞ መጎዳቱን በደህንነት ስጋት ስማቸው በይፋ እንዳይጠቀስ ጠየቁም የማረቆ ልዩ ወረዳ ባለሥልጣን ለአሜሪካ ድምጽ ገልጸዋል። የቤቷን ባለቤት እናትና ሁለት ልጅ ማለት ነው። በተጨማሪ አንደኛው ሰብና ሲል የነበረውን ረኮሶር ላይ ነው። ሁለት ሶስት ኦሮሞች ነው ጥቃት ደርሷል። በአጠቃላይ ሁለቱ አርፈዋል። እናትና ልጅ አርፈዋል። አንደኛ ልጅ ወረደ ከባድ ጉዳት ላይ ነው ያለው። የጥቃቱ ተጎጂ ነኝ ያሉ የአሜሪካ ድምጽ ያነጋግራቸው የማረቆ ልዩ ወዳ ነዋሪው አቶ መከቦ ማሰቦ ትናንት ገበያ ውለው ወደ ቤታቸው በመለስ ላይ ያሉ በተኮሰባቸው ጥይት ልጃቸው መቁሰሉና በወራቤ ጠቅላላ ሆስፒታል በማሳከም ላይ እንደሚገኙ አመልክቷል ትናንትና ሴት ሰዓት ተኩል አካባቢ ነው ልጄንም መተዋል። ልጁን ነው በጥይት ነው የተመተው። ሁለት ሰው ሞተዋል። አሁን እየተቀበረ ነው። ያ የሞተ ሰዋቸው ለደህንነታቸው ስለሚሰጉ ስማቸው እንዲገለጽ አልፈለጉም። ሌላ የወረዳው ነዋሪ በበኩላቸው ከተገደሉ ሲቪል ሰዎች ውስጥ የአምስት ልጆች እናት እንደሚገኙበት ገልጸው አካባቢው መረጋጋት አለመቻሉን ጠቁሟል። በተለይ ትላንትና የተደረገው ተኩስ በጣም ከፍተኛ ነው። ሴት ነች መሞታችሁ ቃታ እናት ላይ በጣም ከባድ እጅግ በጣም የሚያስጠላ እጅግ በጣም ኖረኛ የሆነ ስራ ሰው በሰላም ወጥቶ እንዳይገባ እያደረጉት ያሉት ይሄ አሁን የምልህ አካባቢ ላይ ተሽጦ የሚሰጠው ገንዘብ ነው። የዚህ አካባቢ ችግር መንግስት በአፋጣኝ ባለ ያበረ ዲሞክራሲያዊ ጥያቄ ነው። ህግ መንግስቱ የሚጠየቅ ነው። መብታችን በአፋጣኝ እንዲመለስልን ነው ምንፈልገው። አንድም ዜጋ እንዲሞት አንፈልግም። ምክንያቱም ከሁለቱም ወገን ማለት ነው። ምክንያቱም መሞቴ የለበት ሰው መሞቴ የለበትም። በቃ እንዲህ አላስፈላጊ ዋጋ እየተከፈለ ነው ያለው። ለማረቆ ልዩ ወረዳ አስተዳዳሪ ለአቶ ንጉሴ ሜኬም በተደጋጋሚ ስልክ ብንደውልላቸው አልተነሳም። ነገር ግን ለደህንነት ስለሚሰጋም ስሜ እንዳይጠቀስ ያሉን የልዩ ወረዳው ባለስልጣን ግድያው አሁንም መቀጠሉን ገልጿል። ከተማ ውስጥ ምንም አይነት እንቅስቃሴ እንዳያደርግ አካባቢ ላይ በሰላሞቹ እንዳይገባ እየተሰራ ነው ያለው። ጥያቄ አለው። ጥያቄውን በአግባቡ በሰላማዊ መንገድ መንግስት ይመልስልኛል ብሎ እየጠበቀ ነው ያለው። ነገር ግን ሶስት አራት አይነት ቴክኒክ እየተጠቀሙ ያሉት አንደኛውን በመግደል ሁለተኛውን ደግሞ በክስ ሶስተኛውን በስጋት እንዳይኖር አካባቢውን ለቆ እንዲወጣ እየተደረገ ነው ያለው። አራተኛው መሬቱን በአግባቡ እንዳይጠቀም በዘመናዊ ማፈናቀል ሲስተም ከአካባቢ ለቆ እንዲወጣ እየተደረገ ነው ያለው። አንዳንድ አመራሩን ያለ ስጃለ አለ ቀጥታው ማለት ነው የከተማው፣ የገጠሩም አካባቢው አሁንም በከፍተኛ ስጋት ውስጥ መሆኑን የሚገልጹት አቶ መኬቦም የህውከቱን መነሾ በማረቆ ብሔረሰብና በአዲሱ ምስራቅ ጉራጌ ዞን ወይም በቀድሞው መጠሪያው በምስቃን ወረዳ ቤተ ጉራጌዎች መካከል ያለው የዘጠኝ ቀበሌዎች የይገባኛል ጥያቄ በመንግስት ምላሽ አለማግኘቱ ነው ሲሉ አስረድተዋል። ችግሩ ይታወቃል። መስቃና ማረቆ የወሰን ጥያቄ ነው። ይሄ ጥያቄ ይሄ እስካሁን ምላሽ ሳይሰጥ ቆይቷል። ይሄንንም እስከ ሚኒስትሪ በመልበስ ሰራዊት ነው ብሎ የአካባቢ ህብረተሰብ እየተዘናጋ ብዙ ጊዜ እየተመተነው ያለው። ከዚህም በፊትም ይሄ ድርጊት ተደርገዋል። ውር አልቆያል። አሁንም ዳግም ማታ ይህንን ድርጊት አድርገዋል። ለክልልም ለፌዴራልም ይህንን ጉዳይ አቤቱታ አቅርበን ምንም ልባት ያገኘን ነገር የለም። በአዲሱ ምስራቅ ጉራጌ ዞን ወይም በቀድሞው መስቃን ቤተ ጉራጌዎች አካባቢም ነዋሪ የሆኑትና ለደህንነታቸው ስለሚሰጉ ስማቸው እንዳይጠቀስ ጠየቁን። ሌላ አስተያየት ሰጪ የሚከተለውን ተናግሯል። በመሰረታዊነት በሁለቱ ህዝቦች መካከል እርቅ ተፈጽመዋል። መንግስት እርቁን ከሚገባው በላይ ከመንገድ ወጣ ብሎ ጭምር እርቁን አቀናውኗል። በትክክለኛው መንገድ የተፈጸመውን እርቅ ለማበራሸት ጥረት የሚያደርጉና እየመጡ የሚተነኩሱት ከነሱ አካባቢ እየተወረውሩ የሚመጡ የሁለቱ ህዝቦችን ሰላም የሚጠሉ ሀይሎች ናቸው። እነዚህ ሀይሎች ዋና መደበቂያና መሸሸቢያቸው መሸሸጋቸው ደግሞ እነሱ ጋር ነው። ይህንን ከሚገባው እነሱ ተከታትለው ለመንግስት አግዛው ይህንን እውነታ ማውጣት ከእነሱ ይጠበቃል። የህዝብ በመሀል ዝም ብሎ መገደል የለበትም፣ መሞት የለበትም። እንግዲያም ጥቃቱ የሚፈጸመው በኢንሴኖ አካባቢ ነው፣ መስቃን ውስጥ ነው። ማለት በኢትዮጵያዎች ያሉበት ጋ ነው። እነሱ ናቸው የሚያደርጉት ነው የሚሉት እነሱ ኢንሴኖ ጋ ዋናው ደግሞ ትልቁ የበደል የጥፋት ጥፋቱ ምን መሰለ መጥተው ቴንሽን ነው መሆኑ ነው። ይህንን ከሳምንታት በፊት ሰኔ አንድ ቀን ሁለት ሺህ አስራ አድስት ዓመተ ምህረት ከኢንሴኖ ገበያ ወደ ቤታቸው በመለስ ላይ የነበሩ አምስት ሰዎች ከዚህ ውዝግብ ጋር እንደሚገናኝ በተገለጸ ቲንኮሳ ማነታቸው ባልታወቁ ታጣቂዎች መገደላቸውን ነዋሪዎችንና የልዩ ወረዳውን አስተዳዳሪ አቶ ንጉሴ ሜከን ዋቢ አድርገን መዘገባችን አይዘነጋም። ከዚሁ ጋር በተያያዘ የማዕከላዊ ኢትዮጵያ ክልል የሰላምና ጸጥታ ቢሮም በማረቆ ልዩ ወረዳና በምስራቅ ጉራጌ ዞን መስቃን ወረዳ ዋሳኝ አካባቢ ካለው ግጭት ጋር በተያያዘ እስካለፈው ሰኔ 13 ቀን 2016 ዓ ም ሰማንያ ስምንት ተጠርጣሪ ግለሰቦችን በቁጥጥር ስር ማዋሉን ቪኦኤ የቢሮውን ኃላፊ አቶ ተመዝገን ካሳን ጠቅሶ መዘገቡ ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም